የአምባገነኖች ጊዜ አልፏል ያሉ አንዳንድ የአፋር ወጣቶች ፌዴራል መንግስቱ በክልሉ የሚፈጸሙ የሰብአዊ መብት ጥሰቶችን እንዲያስቆም ጠየቁ። ጠቅላይ ሚኒስትር አብይ አህመድ ከክልሉ ሕዝብ ተወካዮች ከተወያዩበት ጊዜ ጀምሮ ለእርሳቸው አቤቱታና ጥያቄ ሊያቀርቡ የነበሩ ወጣቶች ማሰርና ማስፈራራቱ መቀጠሉንም ገልጸዋል። በዚያ ውይይት ላይ የተገኙ የክልሉ መንግስት የመረጣቸው ደጋፊዎችና ካድሬዎች ብቻ ናቸው ይላሉ ወጣቶቹ። እስክንድር ፍሬው ነው የዘገበልን። የአፋር ብሔራዊ ክልላዊ መንግስትና በዚያ የሚገኙ አንዳንድ ወጣቶች ውዝግብ የጀመረው ጠቅላይ ሚኒስትር አብይ አህመድ አካባቢውን በጎበኙበት ወቅት ነው። ከሳምንታት በፊት በዋና ከተማዋ ሰመራ የተገኙት ጠቅላይ ሚኒስትሩ ከክልሉ ነዋሪዎች ተወካዮች ጋር ተወያይተዋል። ወደ ውይይቱ አዳራሽ የገቡት ሰዎች በክልሉ መንግስት የተመረጡና የህብረተሰቡን ችግር ማንጸባረቅ የማይችሉ ናቸው ያሉ ወጣቶች ታዲያ ቅሬታ አቀረቡ። ከሰመራ ዩኒቨርሲቲ፣ ከንግዱ ማህበረሰብና ከሌሎችም የህብረተሰብ ክፍሎች የተውጣጡት እነዚህ ወጣቶችም ናቸው። ጓደኞቻቸው በዚያው ቀን መታሰራቸውን ሲገልጹ የቆዩት እነዚያ ወጣቶች በቅርቡ ተፈተዋል። ወጣቶቹ እንዳሉት ሰሞኑን ደግሞ በምትካቸው ሌሎች ታስረዋል። እነዚህ አስራ አምስት ወጣቶች የታሰሩት በክልሉ የሚፈጸሙ በደሎችን በተመለከተ አቤቱታ ለማቅረብ ወደ አዲስ አበባ ከመምጣታቸው ጋር በተያያዘ መሆኑን መሐመድ አሚን የተባለ ወጣት ለአሜሪካ ድምፅ አብራርቷል። ቅሬታውን ለማቅረብ ሲመጣ አብሮ የመጣውን ወጣት ነውን? ያሰሩት እሱ እና ጓደኞቹ። ስንት ወጣቶች ነበሩ የመጡት አዲስ አበባ? ከነ ሀገር ሽማግሌዎች ወደ ሰላሳ የምንጠጋ ሰዎች ነን። የመጣ ነው። ስትመለሱ ምን ያህሉ ታሰሩ? መቼ ነው የታሰሩት? ወደ ሰመራ ዋና ከተማ አካባቢ የሚኖሩ ወጣቶች ማስፈራራትና ዛቻ ካልሆነ እርምጃ ከመውሰድ ታቅበዋል። ነገር ግን አሁን ዞን አራት ተብሎ የሚጠራው አካባቢ ነው ወጣቱ የታሰረ ያለው። በአዲሱ አጠራር ማዕከላዊ ዞን የሚባለው ማለት ነው። ማዕከላዊ ዞን የሚባለው አካባቢ ማሰረም ብቻ አይደለም፣ ወጣቱን አንድ ሁለት አድርገው እየወሰዱ መደብ ማሰራራት ማስፈራራት፣ በአሁንም ድረስ ከተግባራቸው አልተቆጠቡ። የታሰሩት ስንት ናቸው እስካሁን? መጀመሪያ ላይ ታስረው የነበሩት ወደ ሀያ አራት አካባቢ ነበሩ። ከዛ አሁን ላይ ደግሞ ወደ ስድስት የሚሆኑት ማረሚያ ናቸው። የት ከተማ ክልዋን ከተማ ነው የሚገኙት? ከወጣቱ ጋር አብሮ የመጣና የእሱ ተከታዮች አሉ። እሱ ጋር በስራም በጓደኝነትም አብሮ ያሉ ወጣቶች የእሱን አይነት አላማ ስላላቸው በሚል ብቻ የታሰሩት እነዛ ወጣቶች። አዲስ አበባ ያልመጡ ጭምርም ታስረዋል ነው ምትለኝ? አንድኛው ብቻ ነው አዲስ አበባ እኛ ጋር የመጣው። እሱ ጓደኞች እና በስራ ቢሆን አንዳንድ ነገሮች ያገናኛቸዋል እና በዛ ኬዝ እነሱ ከእሱ ጋር ነው ያሉት በሚል ነው ያስሯቸው። አፋር ለምን እንዲህ አይነት ችግሮች ተፈጠሩ? ምንድን ነው ለየት የሚያደርገው? የክልሉ አመራሮች ከነበረው ስርዓት ጋር ተላምደው አብረው ያሉ እና የነበሩ ናቸው። እንደገና ራሳቸውን ሪፎርም አድርገው አድሰው ባለው ለውጥ ራሳቸውን ዝግጁ የሆኑ ሰዎች አይደሉ። ይህን ስል የሚታይ ነገር ነው። እነዚህ ሰዎች አሁን ላይ ወጣቱ ድምፁን ያሰማው ያለው ነገር በቃ ከሌላው የኢትዮጵያ ሕዝብ ጋር ባለው ነገር ተሳትፎ ለውጥ ላይ እጅ እንዲኖርና የለውጡ ተጠቃሚ እንዲሆን ስለፈለገ ነው። ወጣቱ ደግሞ እውነት ነው ለውጥ ይፈልጋል። ማንኛውም ወጣት በነበረው ነገር መኖር ከዚህ በኋላ ይበቃል። ስለዚህ የእኛ ወጣት የአፋር ክልል ወጣት እንደ ሌሎች ወንድሞቹ ለውጥ ናፋቂ ነው። ስለዚህ እኛ ወጣቶች ነገም አናቆምም። ይሄ እነሱ ስለዛቱ ስላስፈራሩ፣ ስላሰሩና ስለደበደቡ የሚቆም ነገር አይደለም። እንጂ ለምን ወጣቱን አፍኖ ደብድቦና አስሮ አሁንም እዛው እንዳሉ ነው የሚያሳዩ። ማሰርና መደብደብ፣ መዛት መፍትሄ አይሆንም። ስለዚህ እኛ ወጣቷ ነገም እንቀጥላለን ድምፁን ማሰማቱን አያቆምም። እነሱ የፈለጉትን ነው እርምጃ ቢወስዱ ማለት ነው። እነሱ ይህን ነገር የሚያደርጉት ለዛቻና ለማስፈራራት ነው። ወጣቱ ካለበት እውነታ ርቆ የእነሱን አላማ ተገዥ እንዲሆን ነው የሚፈልጉት። ይህን ነገር ደግሞ የአፋር ወጣት ነግቷል። በአሁን ዘመን የተማረ ወጣት ነው። አቅም አለው የመቃወምም፣ ለሀገሪቱም ለውጥ የማምጣትም አቅም ያለው ወጣት ስለሆነ በለውጡ ተሳታፊ የመሆን እድሉ። እናያገኝ ነው። ዋናው ነገር ስለዚህ እነሱ የሚያደርጉን ነገር እኛን ሊገታ ስለማይችል እነሱ ከድርጊታቸው ቢቆጠቡ እየተሻለ ይሆን ነበር። እኔ ወይ የእነሱ ማንነት እየታየ ነው አሁንም ድረስ በማሰር እንደሚታየው። ክቡር ጠቅላይ ሚኒስትራችን እንኳን ድምፁን ያሰማ ቀርቶ ሌላ ወንጀሎችን ሰርተው በወንጀል ኬዝ እንኳን የታሰሩ ሰዎች ይቅር ብሎ እየፈታ ነው። በአሁኑ ጊዜ ግን እኛ ክልል ላይ ወጣቱ ድምፁን ስላሰማ አቤት ስላለ ብቻ ሀሳባቸውን በማህበራዊ ሚዲያ የሚገልጹ ወጣቶችን በክልሉ መንግስት ለስርዓትና ለማስፈራራት እየተዳረጉ መሆኑን ያብራራው ደግሞ ሌላ ወጣት ነው። ምክንያቱ ያው በተለያየ ምክንያት ነው። አንደኛ ፌስቡክ ላይ ለምን ትጽፋላቸው ምናምን በሚል ነው። ሁለተኛ ደግሞ ሰላማዊ ሰልፍ ለምን ታደርጋላቸው? ዳ አብይ አህመድ ያላቸው እንዲዛፍ ለምን ናን በምኑ ፌስቡክ ላይ የሚጽፉትን ወጣቶች ናቸው እንትን አሉ እነዚህ በሙሉ የዩኒቨርስቲ ተማሪ ወጣቶች ናቸው አዎ ቲማሹም ዩኒቨርስቲዎችም አሉ ዳስኩል ተማሪዎቹም አሉ በአፋር ክልል መንግስት በዞን አስተዳደሮች እንደዚሁም በተለይ ደግሞ በዩኒቨርሲቲ ተማሪ ወጣቶች እና በማህበራዊ ሚዲያ በተለይ በፌስቡክ ሀሳባቸውን በሚገልጹት ወጣቶች መካከል ነው ችግሩ እየተፈጠረ ያለው ብለኛል ሲጠቃለል ያ መብታቸው እየተከበረ አይደለም ነው የናንተ ቅሬታ የወጣቶቹ እንደገና ለምን ሰው ይደባደባ? ነው በቃ በጨለማ ህጉ የሚለው አንድ ሰው ካጠፋ ወንጀል እስከሚጠራ ድረስ ወደ ፖሊስ ጣቢያ ተዋስዶ ከፍ ተብሎ በክብር ነው ሰው የሚቀመጠው። እዚህ ጋር ግን በጨለማ ልክ እንደ ዲክታተር ሄድ በጨለማ ይወስዱና ሰውን በጣም ማርጋት ምናምን ለማስወገዱ ወጣቶቹ ባቀረቡት አቤቱታና ቅሬታ ላይ ከአፋር ብሔራዊ ክልላዊ መንግስት ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። እንደተሳካ ይዤ እቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ